የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ጥር 12 2015 ዓ ም ዝግጅታችን ጀመረ።

ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች አዳዲስ ሹመት ሰጡ።

ለአማራ ልማት ማህበር ለማዋጣት ፈቃደኛ ያልሆኑ አርሶ አደሮች መታሰራቸውን ገለጹ። የኤርትራ ኃይሎች ከትግራይ የተለያዩ ከተሞች መውጣት መጀመራቸውን የአይን እማኞች ለአሜሪካ ድምፅ ገለጹ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀ

ትቀናበርልናለች በምስልና ድምጽ ቅንብር ሴሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንም ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን እናንተም አብራችሁ

ን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ፣ እንደምናመሻችው አድማጮች የምሽቱን የዓለም ዜናዎች የማሰማችው ቆንጂት ታዬ ነኝ። በሶማሊያ ደቡባዊና ማዕከላዊ ክፍለ ግዛቶች ባካሄድ ነው ጥቃት 69 የአልሸባብ ታጣቂዎችን ገድለናል ሲሉ የሀገሪቱ ወታደራዊ ባለስልጣናት ተናገሩ።

የሶማሊያ የመከላከያ ሚኒስቴር ቃል አቀባይ ብርገደር ጄኔራል አብዱላሂ አሊ አኖድ ትናንት ሐሙስ በሰጡት መግለጫ ብሔራዊው የጦር ሰራዊታችን፣ የጎሳ ሚሊሺያዎችና ዓለም አቀፍ አጋሮቻችን በመካከለኛው ሸበሌ ክፍለ ግዛት በህብረት ባደረሱት ጥቃት ቢያንስ 49 ታጣቂዎችን ገለዋል፣ መሳሪያዎችም ተማርከዋል ብለዋል።

ባለፈው ማክሰኞ ደግሞ የአልሸባብ ታጣቂዎች ሞቃዲሾ አቅራቢያ የሚገኝ የጦር ሰፈር ላይ ጥቃት አድርሰው አንድ የሰራዊት አዛዥ ጨምሮ ቢያንስ ሰባት ሰዎችን እንደገደሉ መዘገቡ ይታወሳል። ጥቃቱ የደረሰው የሶማሊያ መንግስት ሀራር ዴሬን ጨምሮ ሽብርተኛው ቡድን ይዟቸው የነበሩ ስትራቴጂያዊ የጠረፍ ከተሞችን አስለቅቀን ታሪካዊ ድል ተቀዳጅተናል ባለ ማግስት እንደነበረም የሚዘነጋ አይደለም።

የሶማሊያ መንግስት ኃይሎች ትናንት ሐሙስ ከባይደዋ በስተሰሜን 30 ኪሎ ሜትር ርቀት ላይ በሚገኝ አካባቢ በአልሸባብ ተዋጊዎች ምሽግ ላይ ባደረሱት ሌላ ጥቃት ቢያንስ ሀያ ታጣቂዎችን እንደገደሉ ነው የክፍለ ግዛቷ ባለስልጣናት የተናገሩት። በሰሜን ማዕከላዊ ናይጄሪያ ቤኑ ክፍለ ግዛት የሀገር ውስጥ ተፈናቃዮች መጠለያ አቅራቢያ ታጣቂዎች ትናንት ሐሙስ ማታ

ቢያንስ የስምንት ሰዎችን ህይወት ማጥፋታቸው ተገለጸ። የተወሰኑትን የገደሏቸው አንገታቸውን በመቅላት መሆኑን ነው ባለስልጣናት ያስታወቁት። ቲሞቲ ኦቢዡ ከአቡጃ ናይጄሪያ ያደረሰን ዘገባ አለ። ስመኝሽ የቆየ ታቀርበዋለች። የቤኑ ግዛት የጸጥታ አማካሪ የሆኑት ፖል ሄምባ መቀመጫውን በሌጎስ ላደረገው ቻናልስ ቲቪ እንደተናገሩት ከጠዋቱ ሶስት ሰዓት አካባቢ የተፈጸመው ጥቃት የደረሰው አባጋና ከተሰኘው የሀገር ውስጥ ስደተኞች መጠለያ

ጣቢያ ባሻገር በሚገኘው የማኩርዲ ከተማ ነው። ሄምባ እንደሚሉት ጥቃት አድራሾቹ የአንዳንዶቹን ተጎጆዎች አንገት በመቅላት ነው ግድያውን የፈጸሙት። ሁኔታውን በተመለከተ አርብ ዕለት የአሜሪካ ድምፅ ያነጋገራቸው የቤኑ ግዛት ፖሊስ ቃል አቀባይ ያርሰው ሴ ተከታዩም ብለዋል

በአሁኑ ሰዓት ማረጋገጥ የምችለው ትናንትና ማታ ጥቃት ደርሶ እንደነበረ ነው። የተወሰኑ ሰዎች ሙተዋል፣ የተወሰኑ ጉዳት ደርሶባቸዋል። ኮሚሽነሮቹ ራሱ ወደ ቦታው እየሄዱ ነው። ምናልባት ከሁለት ሰዓታት በኋላ ሁኔታውን ከቦታው አጣርተው ይነግሩኛል። እስካሁን ለጥቃቱ ኃላፊነቱን የወሰደ ቡድን ባይኖርም ባለስልጣናት ግን የፉላኒ ብሔር እረኞች ሊሆኑ እንደሚችሉ ይጠረጥራሉ።

በሰሜን ምዕራብና በማዕከላዊ ናይጄሪያ በተለይም በቤኑና አጎራባች ናሳራዋ ግዛት ገበሬዎችና እረኞች በመሬትና በንብረት ምክንያት በተደጋጋሚ ይጋጫሉ። በአባጋና መጠለያ ጣቢያ አቅራቢያ የደረሰው ጥቃት በሁለት ዓመት ውስጥ ሁለተኛው ሲሆን እንደ አውሮፓውያን አቆጣጠር በ2021 በደረሰው ጥቃት የሰባት ሰዎች ሕይወት መጥፋቱ ይታወሳል። የአፍሪካን የክትባት ምርት ለማሳደግ በተያያዘ ጥረት የሴኔጋል ፓስተር ኢንስቲትዩት 5

ሚሊዮን ዶላር ድጋፍ ማግኘቱ ተዘግቧል። ለሴኔጋሉ የጤና ምርምር ተቋም በቀጣዮቹ አስር ዓመታት ውስጥ የሚጠናቀቀውን የገንዘብ ድጋፍ የሚሰጠው የወረርሽኞች ዝግጁነት ጥምረት የተባለው ዓለም አቀፍ ተቋም ሲሆን ስምምነቱ መፈረሙን ትናንት ሐሙስ ይፋ አድርጓል። መቀመጫውን ኖርዌይ ያደረገው ዓለም አቀፍ ኅብረት በታዳጊ ሀገሮች ክትባት አምራች ተቋማትን በመመስረት ላይ ሲሆን

ዓላማውም ወደፊት ለሚከሰቱ ወረርሽኞች ተቀማጭ ክትባቶችን ዝግጁ ለማድረግ መሆኑ ተመልክቷል። ለሴኔጋሎ ፓስተር ኢንስቲትዩት በቀጣዮቹ ሶስት ዓመት ውስጥ የሚሰጠው የመጀመሪያው 15 ሚሊዮን ዶላር ማዕከሉ ለመደበኛና ለወረርሽኞች ክትባቶች ማምረቻዎችን ለመገንባት እንዲችል መሆኑ ተጠቁሟል። የኮቪድ-19 ዓለም አቀፍ ወረርሽኝ በተቀሰቀሰበት ጊዜ አፍሪካ እንደሌሎቹ የዓለም ድሃ አካባቢዎች

በቂ የክትባት አቅርቦት ያላገኘች እንደነበረ ሲታወስ ያም አህጉሪቱ የራሷን ክትባት አምርታ መዘጋጀት እንደሚኖርባት አጉልቶ ማሳየቱን ዘገባው አያይዞ አውስተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቦይንግ ኩባንያው በ737 ማክስ ጀቶቹ ላይ ከደረሱት የመከስከስ አደጋዎች በተያያዘ በቀረበበት ክስ ፍርድ ቤት እንዲቀርብ

አንድ የፌዴራል ፍርድ ቤት ዳኛ ትዕዛዝ ማስተላለፋቸው ተሰማ። ውሳኔው ቦይንግ ላለመከሰስ በድርድር ያገኘውን ስምምነት አደጋ ላይ የሚጥል እንደሆነ ተጠቁሟል። የቴክሳሱ ፌዴራል ፍርድ ቤት ዳኛ ቦይንግ ፍርድ ቤት እንዲቀር ውሳኔውን ያስተላለፉት የአደጋዎቹ ሰለባዎች ቤተሰቦች መንግስት መጀመሪያ ሳያሳውቀን ከቦይንግ ጋር ስምምነት ላይ በመድረሱ መብታችንን ጥሷል በማለት መክሰሳቸውን ተከትሎ ነው።

የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛው ሪድ ኦካነር ጥር 18 ቀን ቦይንግ ተከታዩን ፎርት ወርት ከተማ በሚገኘው ፍርድ ቤት እንዲያቀርብ ትዕዛዝ አስተላልፈዋል። የቦይንግ ቃል አቀባይ በጉዳዩ ላይ የምንሰጠው አስተያየት የለም ነው ያሉት ። ክስ መመስረቱን ያልተቃወመው፣ ሆኖም ከቦይንግ ጋር ያደረገው ስምምነት በድጋሚ እንዳይከፈትና እንዳይታይ ሲከላከል የነበረው የፍትህ ሚኒስቴርም

በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ይህ የዳኛ ውሳኔ ቦይንግ ክስ እንደሚመሰረትበት ዋስትና የማይሰጥ መሆኑ የተገለጸ ቢሆንም በአደጋው ምክንያት ሕይወታቸው ካለፈው 346 ሰዎች መካከል የጥቂቶቹን ዘመዶች የወከሉት ጠበቆች ዋናው ግባቸው እሱ መሆኑን ተናግረዋል። ከነዚህ ጠበቆች መካከል አንዱ የሆኑት ፖል ካሴል የፍትህ ሚኒስቴሩ ክሱ ከተመሰረተ ወይም የተጎጂዎች ቤተሰቦች

ቃላቸውን ይሰጡበታል ተብሎ ከሚጠበቀው ችሎት በኋላም ቢሆን ላደረገው ስምምነት ሊቆም ይችላል ብለዋል። የአደጋው ሰለባዎች ቤተሰቦች ደግሞ መንግስት ስለ ድርድሩ ሳያሳውቀን በሚስጥር ከቦይንግ ጋር ስምምነት ላይ ደርሷል ሲሉ ይወነጅላሉ። ከስምምነቱ የተገኘው አብዛኛው ገንዘብ የቦይንግ ማክስ አውሮፕላኖች ለሁለት ዓመታት እንዳይበሩ በመታገዳቸው የተነሳ

አውሮፕላኖቻቸውን መጠቀም ላልቻሉ አየር መንገዶች ነው የተሰጠው። ቦይንግ 243 ሚሊዮን ዶላር በቅጣት መልክ ለመክፈልና ለተጎጂ ቤተሰቦች ካሳ የሚውል የ500 ሚሊዮን ዶላር ፈንድ ለማቋቋም ተስማምቶ እንደነበረም ይታወሳል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ምዕራባውያኑን የሀገራቸውን አጋሮች የጦር መሳሪያ እርዳታውን ፈጠን ብላችሁ ላኩልን ሲሉ ተማጽኖ አቀረቡ። ዜሌንስኪ ጥሪውን ያሰሙት

ጀርመን በሚገኘው የዩናይትድ ስቴትስ የአየር ኃይል ሰፈር ለተሰበሰቡት የሀገራቸው ለጋሾች በቪዲዮ ባሰሙት ንግግር ነው። ጉባኤተኞቹ ሩሲያ ከአንድ ዓመት በፊት የከፈተችባትን ወረራ በመመከት እየተዋጋች ያለችውን ዩክሬንን ለመርዳት የሚመረጠው መንገድ የትኛው እንደሆነ በመመካከር ላይ ናቸው። ለጋሾች ምን ያህል ታንክ እንስጥ በማለት ድርድር ውስጥ ሳይገቡ መላክ ጀምሩ ሲሉ ዘሌንስኪ አሳስበዋል።

የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ለለጋሾቹ ሀገሮች ባሰሙት ንግግር ይህ ለዩክሬን ወሳኝ ወቅት ስለሆነ ጠቀም አድርገን እጃችንን መዘርጋት አለብን ሲሉ አሳስበዋል። የዩክሬን ሕዝብ፣ ክሬምሊን እና ታሪክ አይናቸው እኛ ላይ ነው ብለዋል። የመከላከያ ሚኒስትሩ በጉባኤው ላይ መላውን የኔቶ አባል ሀገሮች ጨምሮ

ይህ 50 ሀገሮች መልእክተኞች ተገኝተዋል። ከጉባኤው አስቀድሞ ጀርመንና ዩናይትድ ስቴትስ ዩክሬን የጠየቀቻቸውን ታንኮች መላክ ላይ ቁርጡን ሳይናገሩ ቆይተው ነበር። ዜሌንስኪ ሀገራቸው የሚያስፈልጋት ዘመናዊ ታንክ መሆኑን በግልጽ አስታውቀዋል። ትናንት ማታ ባሰሙት ንግግር ቁርጥ ያለ ውሳኔያችሁንና ከዩናይትድ ስቴትስ ደግሞ ጠንካራ ወታደራዊ ድጋፍ እንጠብቃለን ሲሉ አሳውቀዋቸዋል። ሩሲያ በበኩሏ ትናንት ባወጣችው መግለጫ

ለዩክሬን ተጨማሪ ታንክ ቢላክ በጦርነቱ ይዞታ ላይ የሚያመጣው ለውጥ አይኖርም ብላለች። ዩናይትድ ስቴትስ ከሁለት ነጥብ አምስት ቢሊዮን ዶላር በላይ የሚገመት የጦር መሳሪያ ድጋፍ ለዩክሬን እንደምትልክ አስታውቃለች። ይህ ተጨማሪ የጦር መሳሪያ ድጋፍ ግን ታንክ የሚጨምር አይደለም። በመጨረሻም ግዙፉ የቴክኖሎጂ ኩባንያ የጉግል እናት ኩባንያ የሆነው አልፋቤት

12 ሺህ ሠራተኞቹን ከስራ ሊቀንስ መሆኑን በዛሬው ዕለት አስታውቋል። ይህም ከአጠቃላይ የኩባንያው ተቀጣሪ የሰው ኃይል ውስጥ 6 ከመቶ የሚሆነው ነው። ተቋሙ ዛሬ ለሰራተኞቹ በላከው የኢሜይል መልእክት ላይ ዋና ሥራ አስፈጻሚው ሱንዳር ፒቻይ ኩባንያው ባለፉት ሁለት ዓመታት አስደናቂ እድገት በማሳየቱ አዳዲስ ሰራተኞችን የቀጠረው

ዛሬ እየተጋፈጥ ነው ካለው የተለየ በሆነ የኢኮኖሚ እውነታ ነበር ሲሉ ተናግረዋል። ኩባንያው ዛሬ ላለበት ሁኔታ እንዲደርስ ላደረጉት ውሳኔዎች ሙሉ ኃላፊነቱን እንደሚወስዱም አስታውቀዋል። ፒቻይ ባሰራጩት ኢሜል ላይ እንደገለጹት ከስራ የመቀነስ ውሳኔው የተላለፈው

የኩባንያው ሰራተኞችና ኃላፊነታቸው ጉግል ቅድሚያ ከሚሰጣቸው ጉዳዮች ጋር የተጣጣሙ መሆናቸውን ለማረጋገጥ ተቋሙ በሚሰጣቸው አገልግሎቶችና ምርቶች ዙሪያ ጠንከር ያለ ምርመራ ከተካሄደ በኋላ መሆኑን አስረድተዋል። ፒቻይ በዚሁ የኢሜይል መልእክታቸው ላይ ከስራ የተቀነሱ የአሜሪካ ተቀጣሪዎች ውሳኔውን እንዲያውቁ መደረጉን የገለጹ ሲሆን በሌላ ሀገር ላሉ ሰራተኞች ግን

በየሀገሩ ባሉ ህጎች ህጎችና መመሪያዎች ምክንያት ረዘም ያለ ጊዜ ሊወስድ እንደሚችል አስታውቀዋል። ይህ የጉግል ውሳኔ ይፋ የተደረገው እንደ ፌስቡክ እና የኢንስታግራም እናት ኩባንያ የሆነው ሜታ፣ ትዊተር፣ ማይክሮሶፍት እና አማዞንን የመሳሰሉ ሌሎች ትልልቅ የቴክኖሎጂ ኩባንያዎችም በሺዎች የሚቆጠሩ ሰራተኞቻቸውን እንደሚያሰናብቱ ባሳወቁበት ሳምንት መሆኑ ነው።

አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅት ይታየን። ለዓለም ዜናዎቹ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት

ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 12 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደሚሆነው የዕለቱ አብይ ርዕስ ዘገባ እንለፍ።

ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች አዳዲስ ሹመት ሰጡ። ሰሞኑን ከኃላፊነት በተነሱ ሶስት ሚኒስትሮች ቦታ ተተኪ ሚኒስትሮችን የሾሙ ጠቅላይ ሚኒስትሩ ለብሔራዊ ባንክና ለጠቅላይ ሚኒስትር ጽህፈት ቤት የተለያዩ ኃላፊነቶችም አዳዲስ ሹመቶችን መስጠታቸው ታውቋል። ሹመቱን በተመለከተ የአሜሪካ ድምጽ አስተያየታቸውን የሰጡ የኢኮኖሚ ባለሙያዎች ፕሮፌሰር አለማየሁ ገዳና አቶ ዋሲሁን በላይ የሀገሪቱን የገንዘ

ስርዓትና የኢኮኖሚ የሚቆጣጠር ክፍል ነው ያሉት ብሔራዊ ባንክ ከሌሎች ዘርፎች በተለየ መልኩ ፖለቲካዊ ተጽዕኖ ውጪ መሆን እንዳለበት ይገልጻሉ። ይህ ካልሆነ ኢኮኖሚያዊ ችግሮችን ሊያስከትል ይችላል ብለው እንደሚሰጉም አስታውቀዋል። ኬኔዲ አባተ ዝርዝራለሁ።

ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች አዳዲስ ሹመቶችን ስለመስጠታቸው ጽህፈት ቤታቸው በዛሬው ዕለት አስታውቋል። ጠቅላይ ሚኒስትሩ በቅርቡ ከኃላፊነታቸው በተነሱ የካቢኔያቸው አባላት ምትክ ዶክተር አለሙ ስሜን የትራንስፖርትና ሎጂስቲክስ ሚኒስትር፣ ኢንጂነር ሀብታሙ ተገኘን የማዕደን ሚኒስትር

ዶክተር ግርማ አመንቴን ደግሞ የግብርና ሚኒስትር አድርገው በመሾም የሕዝብ ተወካዮች ምክር ቤት እንዲያጸድቅላቸው ጠይቀዋል። ሌሎች ተጨማሪ ሹመቶችንም የሰጡት ጠቅላይ ሚኒስትር አብይ ከፍተኛ የኢኮኖሚ አማካሪያቸው የነበሩትን አቶ ማሞ ምህረቱን ከጥር 10 2015 ዓ.ም ጀምሮ የብሔራዊ ባንክ ገዥ ሆነው እንዲያገለግሉ ሾመዋል። ዛሬ ይፋ በሆኑ አዳዲስ ሹመቶች መሰረት ወይዘሮ አለም ፀሐይ ጳውሎስ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር፣ ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማ

ራዊ ዘርፍ አማካሪ ሚኒስትር፣ አምባሳደር ታያጽቀስላሴ የጠቅላይ ሚኒስትሩ የውጭ ፖሊሲ አማካሪ ሚኒስትር፣ አቶ መለስ አለሙ ደግሞ በሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ የዘርፍ አስተባባሪ ሆነው መሾማቸው ታውቋል። ጠቅላይ ሚኒስትሩ ከሰጧቸው ሹመቶች መካከል የብሔራዊ ባንክ ሹመት የበርካታ ዓለም አቀፍ መገናኛ ብዙሃንን ቀልብ የሳበ ሆኗል። ይህ የሆነው የብሔራዊ ባንክ ስራ የሀገሪቱን የገንዘብ ስርዓትና ኢኮኖሚ የሚቆጣጠርና የሚመራ ዘርፍ በመሆኑ እንደሆነ የሚገልጹ

የ የኢኮኖሚ ተንታኞች ቦታው ከዘርፉ ብቃትና ከፍተኛ ልምድ በተጨማሪ ገለልተኝነትን እንደሚፈልግ ያብራራሉ። በመሆኑም ከፖለቲካዊ ተጽዕኖ ነጻ ሊሆን ይገባል በማለት ይሞግታሉ። ፕሮፌሰር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ናቸው። ምንድን ነው የምትሰራው ብለ ስራውን ስታይ እዚህ ጋር የሚሰራው አንደኛ ዋናው የዋጋ ማረጋጋት ነው፣ ስራው ኢንፍሌሽን ማለት ነው። ይሄ ደግሞ ይሄ ከሞኔተሪ ፖሊሲ ጋር እያያዛሉ

ነው ብለህ ብሩን ካተምከው ያው ኢንፍሌሽን ነው የሚሆነው። ስለዚህ እዚህ ቦታ ላይ መሆን ያለበት ማክሮ ኢኮኖሚስት፣ ሞኔተሪ ኢኮኖሚስት ወይ ፋይናንሻል ኢኮኖሚስት ነው። ሌላ ዋናው ስራው ደግሞ ባንክ ሱፐርቪዥን እና ሬጉሌሽን ነው። ዋናው እንግዲህ ከፖሊሲ አንጻር ስታየው ኤክስቼንጅ ሬት ፖሊሲ፣ የብሩ ዋጋ ተመኑን በሚመለከት፣ የባንኮች ወለድን በሚመለከት፣ በምን ያህል ብሩ ኢኮኖሚ ውስጥ ንክተት አንክተት፣ እናበድር ለመንግስት አናበድር የሚሉ እነዚህ አይነት

የፖሊሲ ጉዳዮች የብሔራዊ ባንክ ኃላፊነት ነው። ሁለተኛው የብሔራዊ ባንክ ስራ ባንኪንግ ሱፐርቪሽን ኤንድ ሬጉሌሽን ነው። ይሄ ደግሞ እንደምታውቀው ሆነ ኢንክሊዚቭ ዲጂታላይዝድ እየሆነ ነው። ስለዚህ የተለመደው ዝም ብለህ ብራንች ባንኮች እና ምናምን ሬጉሌት ብቻ ማድረግ ሳይሆን ፋይናንሻል ቴክኖሎጂ እንዴት ነው ባንኪንግ ሞዴሉን የሚለውጠው? እንዴት ነው የምመራው? እንዴት ነው ሬጉሌት የማደርገው? የሚባለው ራሱ የራሱን እውቀት ይጠይቃል ብኝ ሰው

በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው ሌላው የምጣኔ ሀብት ባለሙያ አቶ ዋሲሁን በላይ ደግሞ የብሔራዊ ባንክ ገዥነት ቦታ የካበተ የኢኮኖሚክስ ሙያ የሚፈልግ ስለሆነ በጥንቃቄ መመራት አለበት ብለዋል። የብሔራዊ ባንክ ገዢ ማለት በጣም ባለ ትልቅ ፓወር ሞኒተሪ ፖሊሲን የሚመራ ስለሆነ

ሲሉ ተቋም ላይ ያሉ ሰዎች የሚያግዟቸው ከሆነ ምናልባት ሊሰሩ ይችላሉ። በኢትዮጵያ ለብሔራዊ ባንክ ገዥነት ፖለቲካዊ ተሳትፎ ያላቸውን ባለስልጣናት መሾም የተለመደ መሆኑን ያስታወሱት ፕሮፌሰር አለማየሁ ገዳ የዓለም አቀፍ የገንዘብ ተቋማትም ይሁኑ መንግስት በብሔራዊ ባንክ ላይ ሊፈጥሩ የሚችሉትን ተጽዕኖ በማብራራት ይህን መቋቋም ካልተቻለ በቀጣይነት ያስከትላል ያሉትን መዘዝም አብራርተዋል።

እንግዲህ የብሔራዊ ባንክ ኃላፊነት ኢንፍሌሽን ነው ዋናው ፕራይስ የተረጋጋ ፕራይስ ማድረግ፣ ባንኮች በሰላማዊ ሁኔታ ፋይናንሻል ሴክተሩ እንዲንቀሳቀስ ማድረግ ይሄ ነው እንግዲህ ኃላፊነቱ ናው። ይህንን በሚመለከት ስለዚህ ከወርልድ ባንክ ከአይ ኤም ኤፍ ጋር ኔጎሼት የሚያደርገው እሱ ነው ማለት ነው። ይሄ ማለት ምን ማለት ነው? እኔም ያስፈራኝ ማለት ነው። አስሎንጋስ ለመንግስት ብድር እስከሰጡ ደረስ ዲቫሉዌሽን አድርጉ ሲሉ ትሊቀበል ይችላል። ኢንትረስት ሬይቱን ዲሬጉሌት አድርገው ላይ በማርኬት ይወሰን ሲሉ ትሊቀበል ይችላል። ወርልድ ባንክ አይ ኤም ኤፍ እሱን ነው የሚፈልጉት።

እና እነዚህ ሰዎች ደግሞ ገና ሲመጡ ፋይናንሽል ታይምስ ሳይቀር እና አቶ ማሞን ቴክኖክራቶች መጡ እያሉ ሲያዳምቋቸው ነበር እነዚህ ኢንስቲቱሽኖች። ስለዚህ ምንድን ነው የሚያስፈራኝ ተንደርድረው ነው በብርሃን ፍጥነት ከነዚህ ከአይኤምኤፍና ከወርልድ ባንክ ጋር ተስማምተው ዲቫሉዌሽንና ዲሬጉሌሽን አድርገው አገሩን ኢንፍሌሽን በኢንፍሌሽን እንዳያደርጉት ትንሽ ስጋት አለኝ። ምክንያቱም ኢንፍሌሽን ገባ፣ ያው ሰውን በጣም ድሃውን በጣም ነው የሚጎዳው።

አቶ አስዩን በላይ በሰጡን አስተያየት ደግሞ የብሔራዊ ባንክ ገዢው ገለልተኝነታቸው መጠበቅ እንዳለበት በአጽኖት ገልጸዋል። የብዙ አቅሞች ትርክ መሆን አለበት ብሔራዊ ባንክ በጣም ብዙ ልምድ የሚፈጥ የኢኮኖሚክስ ቴዎሪን ታመጣለህ። የዓለም አቀፍ ጫናዎችን ውስጡ ትጨምርበታለህ። ከዛ ደግሞ እዚህ ሀገር ውስጥ ያለውን ነባሪ ሁኔታ እያየ ነው የምትመራው። ሎጂኩን ከነባሪያ ሁኔታ ጋር ማጣጣም አለ። የውጭ ጫና መጥቶ የውጭ ምንዛሬ ግብይቱን ፍሎት ማድረግ አለብህ፣ በገበያ እንዲመራ ማድረግ አለብህ ቢልህ ምንድን ነው?

የኛ ሀገር እንደዚህ እንደዚህ ኢንፍሉንስ ሊፈጠርበት ይችላል ብለህ ቻሌንጅ ማድረግ የሚችል አቅም ያለው ሰው በጣም ያስፈልግ በጣም በጣም ልምድ የሚፈልግ ቦታ ነው። ሁለተኛ ደግሞ ኢንዲፔንደንሲ ደግሞ እንዲኖሩ ያስፈልግ እንደ ሌላው ሴክተር እየደወልክ እንደዚህ ያርግ፣ እንደዚህ እንደዚህ መደረግ አለበት፣ የኛውን ለምን አላደረግም ብለህ ሲሪየስ ጫና የምትፈጥረበት አይነት ሴክተር እንዳልሆነ ይሰማኛል። አንዴ ብራትም፣ አንዴ ገንዘብን የመግዛት አቅም አዳክም፣ አንዴ ወለድን ከፍ አርግ ዝቅ አርግ ልትል አትችልም። በቃ ብሔራዊ ባንክ ላይ

የውጭ ባንኮችን ወደ ኢትዮጵያ ለመጋበዝ እንቅስቃሴዎች እንደተጀመሩ ይፋ በሆነበት በዚህ ወቅት ነው ዶክተር ይናገር ደሴ ከብሔራዊ ባንክ ገዥነታቸው መልቀቃቸው የታወቀው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከጥቂት ወራት በኋላ የብሔራዊ ባንክ ገዥ ሆነው በመሾም ከአራት ዓመት በላይ ያገለገሉት ዶክተር ይናገር እንደ ሌሎቹ ባለስልጣናት ሁሉ ኃላፊነታቸውን በራሳቸው ፈቃድ ስለመልቀቃቸው አሊያም በመንግስት ስለመነሳታቸው የታወቀ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሄት ይቀጥላል።

ለአማራ ልማት ማህበር ለማዋጣት ፈቃደኛ ያልሆኑ አርሶ አደሮች መታሰራቸውን ገለጹ። በምዕራብ ጎጃም ዞር ባህር ዳር ዙሪያ ወረዳ የይነሳ ቀበሌ ነዋሪዎች ለአማራ ልማት ማህበር በግዳጅ መዋጮ እንዲከፍሉ መገደዳቸውን ገልጸዋል። ቅሬታቸውን ለክልሉ መንግስት ለማቅረብ ከተመረጡ አስራ ሁለት ሰዎች መካከል ሁለቱ መታሰራቸውን የአሜሪካ ድምፅ ያነጋገራቸው አርሶ አደሮች ተናግረዋል። ፈቃደኝነታቸውን ያላሳዩትም ማህበሩ ከዚህ ቀደም በሰበሰበው መዋጮ እሰራዋል

ያለውን ልማት ባለመስራቱ መሆኑን ተናግረዋል። በተጨማሪም አሁን ከዚህ ቀደም በአባልነት ከሚከፍሉት የተጋነነ ክፍያ መጠየቃቸውንም አመልክተዋል። የዞኑ የአልማ ጽህፈት ቤት ኃላፊ አቶ ባንቴ ታደሰ ተፈጸመ የተባለው ድርጊት ከማህበሩ አላማና ደንብ ውጭ በመሆኑ ችግሩን እንደሚፈቱ ተናግረዋል። አስቴር ምስጋናው ተጨማሪ አላት።

ቁጥራቸው ወደ መቶ የሚጠጋ ከምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ ይነሳ ሶስቱ ቀበሌ ለአቤቱታ ባህር ዳር እንደመጡ የሚናገሩ አርሶአደሮች ለክልሉ ከፍተኛ አመራሮች ቅሬታቸውን እንዲያቀርቡ ውክልና እንደተሰጣቸው

ገልጸዋል። ቅሬታ አቅራቢዎቹ የአካባቢው አመራሮች ብለው በስም ጭምር የጠቀሷቸው የመንግስት የስራ ኃላፊዎች ለአማራ ልማት ማህበር በግዳጅ የአባልነት መዋጮ እንዲከፍሉ እንዳስገደዷቸው ይናገራሉ። በነዋሪው የተመረጡ አስራ ሁለት ቅሬታ አቅራቢዎች በየደረጃው ላሉ አመራሮች ቅሬታ ለማቅረብ እንቅስቃሴ ቢጀምሩም ሁለቱ መታሰራቸውን አርሶ አደር ጌታቸው ጫኔ ተናግረዋል። ከተሳስወር ጀምረን አልማን በተመለከተ አልማ ማህበር ነው፣ ልንከፍል አንችልም

የጤፋ ስሪታችንን ባልተጠበቀ ዝናብ አውኮብናል። የማዳበሪያ ጥሮት ይዞናል። ቤተ ክርስቲያናችን ተቃጥሎብን ደግሞ አሁንም ይህን ወጪ እያወጣነ ነው። ሀገሩ መረጠን ለምን አዊት ታጨቅ አቀረባችሁ? በማለት አንደኛ አዱኛ አታለለና አዳነ ከፍ ያለው የተባሉት ግለሰቦች ትናንትና ከጠዋቱ ብድግ አድርገው ወደ የት ወስደው እንደጣሏቸውም አላወቅንም። ስለዚህ ይህን የሚያሰሩብን የወረዳው አመራሮችና የቀበሌው ዋና አስተዳዳሪ የህዝብ ደህንነት ኃላፊው

እነሱ ናቸው ብድግ አድርገው አራት አድርገው አራቶች ናቸው ወስዶ የጣሏቸው እና አሁንም ሰዎች በአድራሻ ተፈልገው አንደኛው ሰብአዊ መብታቸው ይከበርላል። አርሶ አደር አታለል ደራሲ የልማት ማህበሩ በአካባቢው ልማት እንደሚያለማ ቃል ከገባ በኋላ ቃሉን ባለመፈጸሙ ለመክፈል ፍቃደኛ እንዳልሆኑ ገልጸዋል። አንከፍልም ብለን በምንላቸው ጊዜ ትምህርት የሚወጣው ከርሞ የሚወጣው የእናንተ ይሆናል ተባለ። ከዛ በኋላ ግን እንደገና መልሰው አላሳዩንም።

አምናም ደልላችሁናል፣ ዋሽታችሁናል። መንግስት አይዋሽም። እናንተ ከዋሻችሁ ግን እኛም ደግሞ እምነት አጣችኋል። እኛም ይህን አልማ አናውቅም ብለን ስንከራከር እነሱ በጣም ግዳጅ ገቡ። ግዳጅ ሲገቡ አስራ ሁለት ሰው አገሩ መርጦ ላካቸው። አቤቱታ አቤቱታ ለምን ትመጣላችሁ የሚል እየተሳደዱ ነው ያለ እያሳደዷቸው ሰነበቱ። አሁን ግን ሁለቱን አሰሯቸው እና ሁለቱ ሲታሰሩ አገሩ አሁን ከኋላ አለ። ደግሞ እንደገና የሚመጣ ሰው አለ

ምክንያቱም በአመት ባሉ ምድር አጫንቆ ለማካፈል ለማስከፈል አሁን አመት በዓል ነው ጥምቀት ነው የግድ ለማሳመን ሲባል በአመት ባሉ ያዟቸው። እንግዲህ መሀይ አርሶ ካላርሻ ማያውቅ ናቸው። የምዕራብ ጎጃም ዞን የአልማ ጽህፈት ቤት አስተባባሪ አቶ ባንት የታደሰ ስለ ጉዳዩ ተጠይቀው በኢነሳ ቀበሌ የተፈጠረው ክስተት ከአማራ ልማት ማህበር ዓላማና ደንብ ጋር የማይገናኝ ነው። ጉዳዩንም በቅርበት እንደሚከታተሉ ገልጸዋል አልማ

የልማት ማህበር እንጂ ሰው ሊያስገድል ሊያስር ሊፈታ ከነሳሽው አኳያ የሚችልበት ተቋምም የለውም፣ አሰራርም የለውም። እንዲህ አይነት መመሪያም ደንብም አላረቀቀም። ቢያረቅም ይሄ ማህበር ፈቃድ ሊያገኝ አይችልም። ከመንግስት መንግስት አይደለም፣ ማህበር ነው። ስለዚህ በዚህ ደረጃ እዚያች በልዩ ሁኔታ ይነሳ ከይነሳም ጓጓት የምትባል

እና በራሳቸው እንግዲህ ሌላ የመንግስት ወይም ሌላ የሚመለከተው አካል የሚያጠራው ሆኖ ምትነሳ በየጊዜው የምትስረከረክ ነገር ምንጯ ምንድናት የሚለውን ቀጣይ እኛም እንደ ማህበር ወርደን እናወያያለን፣ ንግባባለን። ከህዝባችን ጋር ስለመታሰራቸው መረጃ እያገኘው ያለው ገና ከአንቺ ስለሆነ ይሄንን ያደረጉ የእኛ በጎ ፈቃደኞች በበጎ ፈቃድ ከመንግስት ጋር

ከሙያ ማህበራት ጋር እና ከሌሎችም አጋር ድርጅቶች ጋር በበጎ ፍቃድ እየሰራን ስለሆነ እንዲህ አይነት ችግር ካለው ወደ ቦታው ወርደን ከነገ ሰኞ፣ ማክሰኞ ጀምረን ቦታው አካባቢ ሂደን ህዝቡን አግኝተን እናጣራለን። አርሶ አደር ጌታቸው እንደሚሉት ከዚህ በፊት በአባልነት ከምንከፍለው የተጋነነ ክፍያም ተጠይቀናል፣ ለዚህም አቅም የለንም ብለዋል። ችግሩን ከዞኑ እስከ ክልል ላሉ የመንግስት አካላት ማሳወቃቸውንም አክለው

የሚባለው ሁለት መቶ ብር ነው የነበር ዘንድሮ ግን አምሳ ፐርሰንት ጨምሮ ነው ያመጡት ምክንያቱም አራት መቶ መነሻ ሆኖ እስከ ሺ ስድስት ነው የሚከፈል ተብለን የተያዝነ እንደ በሬታች ቆዳ ስፋት ተብለን የተያዝነ ስለዚህ ግብር የምንከፍለው ሁለት መቶ ብር ነው ትልቁ ጣራ ግን አልማው ደግሞ ኦቨር ሆኖ ሺ ስድስት ስምንት አራት ነው የሚከፈለው ስለዚህ አሁን እኛ በጣም ኑሯችን ስለደከመና አቅቶናል ብለን ስጠይቅ ግን አትችሉም እያሰርነ ቢሆን ነው የምናስገርፋችሁ ተብለን ተገደላል ነው ስለዚህ ማህበር የመግባት ያለመግባት መብታችን ነው ብለን ለሆኖቶ ሰላም ዋና አስተዳዳሪ

ለሁኖቶ ሰላም ብልጽግና ፓርቲ፣ ለሁኖቶ ሰላም አልማ ቢሮ፣ ለአማራ ክልል ብልጽግና ፓርቲ።

የምዕራብ ጎጃም ዞን የአልማ ማስተባበሪያ ጽህፈት ቤት ኃላፊ አቶ ባንቴ ታደሰ እንደሚሉት ማህበሩ በዞኑ ከ500 ሺህ በላይ አባላት ያሉትና ወደ 3 ሚሊዮን ብር የሚጠጋ መዋጮ ከአባላቱ መሰብሰቡን ገልጸው በዚህ ዓመት 120 የሚጠጉ የትምህርት ተቋማት ተገንብተው ለመንግስት ማስረከባቸውን ጠቅሰዋል። በባህር ዳር ዙሪያ ወረዳ ተጨማሪ ትምህርት ቤቶች ለመገንባት ከአርሶ አደሩ ጋር ተነጋግረን የአባላት መዋጮ ከፍ እንዲል ተደርጓል ብለዋል። የአልማ ምክር ቤት ወይም የአልማ ጉባኤ አለ።

በዚህ ምክር ቤት ላይ እንግዲህ የሁለት መቶ ብር ና መቶ ሀምሳ ብር ሊከፍሉ የነበረውን ብር አርሶ አደሮቹ በጉባኤያቸው ና በተወካዮቻቸው አማካኝነት መክረው ወደ አራት መቶ ብር አምስት መቶ ብር እንደዚህ ና ያሸሻሉበት ሁኔታ እንዳለ እንረዳለን። ህዝቡ የሚችለውን እንዲያደርግ እኳ እንዲቀዳ ሌላ ነገር እንዲያደርግ ና ህጻናት በዚህ ዘመን በተጎሳቆለ ትምህርት ቤት እንዳይማሩ ና የተሸሻለ ትምህርት ቤት እንዲሰራ ሳት

አቅደን እየተንቀሳቀስ ነን ያለ እኛ አምስት መቶ አርባ ዘጠኝ ሺ አባሎቻችንን ስናስከፍል በአራት መቶ ሀምሳ ሶስት ቀበሌዎቻችን ስናስከፍል ከአንድ ሺ ስድስት መቶ በላይ ጎጦች ነው ያሉ መንደሮች ስናስከፍል ቅሬታ የተነሳው እዚህ አካባቢ ነው። ለምን ይነሳ ላይ እውን አርሶ አደሩ ከሌላው በተለየ የማምረት ሀብት የማግኘት

ችግር አለበት። ታሰሩ ስለተባሉ ሰዎች የሚያውቁት ነገር እንደሌለ የሚናገሩት የባህር ዳር ዙሪያ ወረዳ አስተዳዳሪ አቶ በቀለ ወርቁ ማንኛውም ቅሬታ ያለው አካል መጥቶ ማናገር እንደሚችል ገልጸዋል። ማውቀው ነገር የለኝም። በተሳሳተ መንገድ ተመርተው ሂደው ካልሆነ በስተቀር ችግር ካለ እኔ በመራው ቀበሌ እኔ ጋ ነው መምጣት የሚገባቸው ማለት ነው

የወረዳው አስተዳዳሪ ሆኜ ሳበቃ እኔ ጋር የመጣ ቅሬታ አቅራቢ የለም። ስለ አማራ ልማት ማህበር አላማና ተያያዥ ጉዳዮች ከሚመለከታቸው የማህበሩ ከፍተኛ አመራሮች ተጨማሪ መረጃ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር

በተከታይ ወደ ትግራይ ስናልፍ የኤርትራ ሰራዊት ከተለያዩ የትግራይ ክልል ከተሞች መውጣት መጀመራቸውን የአይንማኞች ማኞች ለአሜሪካ ድምጽ ገልጸዋል። ወታደሮቹ ከአድዋ፣ አክሱምና ሽረንዳ ስላሴ ከተሞች መውጣት መጀመራቸውን ነዋሪዎቹ ተናግረዋል። ሙሉጌታ ጽበሀ ተጨማሪ ያለው

የአድዋ ከተማ ነዋሪ የሆኑት አቶ ሐጎስ ገብረ ዮሐንስ እንደሚባሉ የገለጹት የአይንማኝ ዛሬ ጥር 12 2015 ዓ ም ከጠዋቱ 12 ሰዓት ጀምሮ እስከ ረፋዱ አምስት ሰዓት የኤርትራ ኃይሎች ከዕዳጋ ዓርብና ማርያም ሸዊቶ ከተባሉ አካባቢዎች አቅጣጫ በብዙ ተሽከርካሪዎች ተጭነው አድዋ ከተማ ተሻግረው ወደ አክሱም አቅጣጫ ሲወጡ አይቻለሁ በማለት ተናግረዋል። ቢያዎች የመውጣታቸው ምልክት እየታየ ነው። በጣም ብዙ

ሰውዲ የጫኑ መኪኖች የኤርትራ ባንዲራ ይዘው ጌም ኦቨር እያሉ እየፎኮሩ የጨው ክላክ እያደረጉ ነው ያረፈዱት።

በእንዳባገሬማ ገብተው ወደ አልመዳ አድርገው ወደ አክሱም አቅጣጫ ነው። እነዚህ ኃይሎች በሕዝብ ላይ በደል ፈጽመዋል ብለው መውጣት መጀመራቸው ህዝቡ ደስተኛ ነው በማለትም ገልጸዋል። ሰላማችን ወደ ነበረበት ይመለሳል እንኳን ሄድልን እያለ በተለያዩ ቁታ ይነበባል። ግን በመሄዳቸው ግን በጣም ደስተኛ ነው። ከክልሉ ሙሉ በሙሉ ሊወጡ ይገባል ያሉት አቶ ሀጎስ ይህም በገለልተኛ አካል መጣራት አለበት ብለዋል። በተመሳሳይ በአድዋ አክሱም አቅጣጫ

የመጡ የኤርትራ ሰራዊት የጫኑ ብዛት ያላቸው ተሽከርካሪዎች የሽረ እንዳስላሴ ከተማ አልፈው ወደ አድዳሮ አቅጣጫ እየሄዱ ናቸው ሲሉ የሽረ ከተማ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በከተማዋ መሀል ተሽከርካሪዎች እንዳይንቀሳቀሱ ታግደው እንደነበርና የኤርትራ ኃይሎችም ተጠብቀው እንዲወጡ መስመሩ የኢትዮጵያ መከላከያ ሰራዊት ሲጠብቁት ነበር ብለዋል። የነዋሪዎቹ አስተያየት በድምጽ ለመቅረጽ የስልክ ኔትወርክ መቆራረጥ አስቸጋሪ አድርጎታል። ይህ ዘገባ እስከተጠናቀረበት ሰዓት ስለ ሰራዊቱ መውጣት የኤርትራ መንግስት ያለው ነገር የለም። በተመሳሳይ

የትግራይ ክልልና የኢትዮጵያ መንግስት እንዲሁም የአፍሪካ ሕብረት የሰላም ስምምነት ተግባራዊነት የሚከታተል ቡድን ስለ ጉዳዩ ያሉት ነገር የለም።

በሌላ በኩል የአማራ ክልል ልዩ ኃይሎች ከትግራይ ክልል ሽረ እንዳስላሴ ከተማና አካባቢው መውጣታቸው ባለፈው ሳምንት የኢትዮጵያ መከላከያ ሰራዊት አስታውቆ የነበረ ሲሆን ነገር ግን ሽረ የሚገኙ የሰብአዊ ረዲኤት ሰራተኞች አሁንም ቁጥራቸው የበዛ የአማራ ኃይሎች በሽረ ከተማ እንደሚገኙ እንደገለጹለት ጠቅሶ ሮይተርስ ዘግቧል። መሬት ላይ ያለው ሀቅ ግን የትኛው እንደሆነ ሮይተርስ ማረጋገጥ እንዳልቻለም ጠቅሷል።

የአፍሪካ ህብረት ዋና አደራዳሪ የቀድሞው የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ ለፋይናንሻል ታይምስ ባለፉት ቀናት በሰጡት ቃል የኤርትራ ኃይሎች ከትግራይ መውጣት ጀምረዋል ብለው ነበር። በአሁኑ ጊዜ ድንበር ላይ ነው ያሉት በማለትም ገልጸው ነበር። የህወሀት ቃል አቀባይ አቶ ጌታቸው ረዳም በትዊተር ገጽ በሰጡት መልስ የኤርትራ ኃይሎች በትግራይ ነው ያሉት ሀሳባቸው በፍጹም አልቀይሩም ብለው የአፍሪካ ህብረት የሰላም ስምምነት ትግበራ የሚከታተል ቡድንም እነሱ ወዳሉበት አልተጠጋም በማለት መልስ ሰጥተው ነበር። ለአሜሪካ ድምጽ ሙልጌታ አጽብሃም

መቀለም። እያዳመጣችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የአርብ ምሽት ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን።

ወደ ሁለተኛው አጋማሽ የመጀመሪያ ቅንብር ከማለፋችን በፊት ግን አንድ ማስታወቂያ ሰምተን እንመለስ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል።

ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ

ታሪኮችን የምናሳየው በምልአት ነው። ተመልሰናል። በዚህ በሁለተኛው አጋማሽ መሰናዷችን የኢትዮጵያን የቱሪዝም ሁኔታ የሚያስቃኙ ዘገባዎች ይኖሩናል። ወደ መጀመሪያው የቱሪዝም ዘገባ እንለፍ።

በሰሜን ኢትዮጵያው ጦርነትና በኮቪድ-19 ወረርሽኝ ምክንያት ከፍተኛ የጎብኚዎች እጥረት አጋጥሞት እንደነበር የሚናገረው የሰሜን ተራሮች ብሔራዊ ፓርክ ከሰላም ስምምነት ወዲህ መነቃቃት እየታየበት መሆኑን በዘርፉ የተሰማሩ ባለሙያዎችና የክልሉ መንግስት አስታውቀዋል።

በዚህ ዙሪያ የአስጎብኚዎች ማህበር ሊቀመንበር አቶ ታደለ ሞላ፣ የሊማሊሞ ሊሞ ሎጅ ባለቤት አቶ ሽፈራው አስራትና የሰሜን ጎንደር ዞን የኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይን ያነጋገረው ደረጀ ደስታ ተከታዩን ዘገባ አልኳል። በአማራ ክልል ሰሜን ጎንደር ዞን የሚገኘውና በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ከተመዘገቡት ቅርሶች አንዱ የሆነው

የኢትዮጵያው ሰሜን ተራሮች ብሔራዊ ፓርክ ኮቪድ-19 ወረርሽኝ ከመከሰቱ አስቀድሞ የቀነሰው የጎብኚዎች ቁጥር የሰሜን ኢትዮጵያው ጦርነት ሲጨመርበት የበለጠ ተመናምኖ እንደነበር የሰሜን ጎንደር ዞን የኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይ ይናገራሉ።

የኢትዮጵያ መንግስትና ህወሀት ካደረጉት የሰላም ስምምነት በኋላ የጎብኚዎች ቁጥር እንደገና መነቃቃቱን የጠቆሙት አቶ ይርዳው ነገር ግን በወረርሽኝ ወቅት ፓርኩ አጋጥሞት የነበረውን ያስታውሳሉ። ሰሜን ተራራዎች ብሔራዊ ፓርክ እንደሚታወቀው በዓለም ቅርስነት የተመዘገበ እጅግ ማራኪ የተፈጥሮ ሀብታችን ነው። በተለያየ ጊዜ የተለያዩ ቱሪስቶች እየመጡ ከፍተኛ የሰው ኃይል የምናሰማራበትና ለመንግስትና ለህብረተሰቡ ከፍተኛ ገቢ የሚያስገኝልን ድንቅ ተፈጥሮ ሀብታችን ነው።

ነገር ግን ከሀያ አስራ ዘጠኝ እስከ ሀያ ባለው ሁኔታ የተከሰተው የኮቪድ ናይንቲን ወረርሽኝ አማካኝነት የቱሪስት ቁጥር ከጊዜ ወደ ጊዜ እየቀነሰ መጣ። ከዛ በኋላም ጦርነቱ ተጨመረበት። የነበረው የቱሪስት ቁጥር በጣም ቀነሰ። የተጠቃሚዎች ቁጥርም ቀነሰ። ገቢውም በጣም እየቀነሰ መጣል። ከኮቪድ አስራ ዘጠኝ በፊት በሁለት ሺ አስር ና ሁለት ሺ አስራ አንድ ዓ.ም ሰማኒያ ከመቶ እድገት በማስመዝገብ ሰላሳ ሁለት ሺ አራት መቶ የውጭ ሀገር ጎብኚዎች እንደነበሩት ያስታወሱት ኃላፊው በኮቪድ አስራ ዘጠኝ ወረርሽኙ ላይ የጦርነቱ ሁኔታ

በመጨመሩ የጎብኚዎችም ሆነ የገቢው መጠን እጅግ እያሽቆለቆለ መምጣቱን ይናገራሉ። ምክንያቱም አካባቢያችን እንደሚታወቀው የጦር ቀጠናም ስለነበረ ከሀያ አስራ ስምንት ወደ ሀያ አስራ ዘጠኝ ሰማኒያ ፐርሰንት እድገት ነበረው። ነገር ግን ከሀያ አስራ ዘጠኝ እስከ ሀያ ሀያ ሁለት ያለው እድገት ውርደት ደግሞ ወደታች ዘጠና ፐርሰንት ነው ማለት ነው። ማይነስ ዘጠና ይህ ማለት ምን ያክል በጣም አካባቢ እንደተጎዳና የቱሪስት ቁጥር ኦልሞስት ቀርቷል ማለት ይቻላል። እንግዲህ ከሰላሳ ሁለት ሺ ቱሪስት ሰባት መቶ ቱሪስት ነው የመጣው ማለት ነው። ሀያ ሀያ ሁለት አቶ ይርዳው የጦርነቱ ሁኔታ ያስከተለው

የሚያቀርበው ቀውስ በቱሪስቶችና ለመንግስት በሚያስገባው ገቢ ብቻ ሳይሆን ኑሯቸውን በቱሪዝም ዙሪያ በመሰረቱ የተለያዩ የሕብረተሰብ ክፍሎችም ላይ ያስከተለውን ጉዳት ከፍተኛ መሆኑን አስረድተዋል። እንግዲህ በዚህ ወደ ከመቶ ሀያ በላይ የሚሆኑ የቱሪስት አስጎብኚዎች አሉ ጋይዶች ማለት ነው።

ወደ ዘጠና የሚጠጉ ምግብ አብሳዮች አሉ። በመቶ የሚቆጠሩ አጃቢዎች አሉ። በቅሎ ጫኞች አሉ። በቅሎ አከራዮች አሉ። የመኪና ባለቤቶች አሉ። ሎጂዎች አሉ። ሆቴሎች አሉ። ካፌዎችና ሬስቶራንቶች አሉ። በአጠቃላይ የአገልግሎት ሰጭ ተቋማት እጅግ ከፍተኛ ገቢ የሚያገኙ የነበሩት በእነኝህ በሁለት ተደራራቢ ችግሮች ምክንያት፣ በኮቪድ እና በኮቪድ ናይንቲን እና በጦርነቱ ምክንያት በጣም አሽቆልቁሎ የቆየበት ሁኔታ ነው ያለው። ከጎንደር ከተማ አንድ መቶ ሀያ ኪሎ ሜትር ርቀት ላይ የሚገኘው የሰሜን ተራሮች ብሔራዊ ፓርክ አራት መቶ አስራ ሁለት ስኩዌል ኪሎ ሜትር

ሜትር ላይ ያረፈ የተፈጥሮ ፓርክ ነው። የብዝሃ ሕይወት ስብጥሩ የተሰናሰሉ ተራሮቹና በውስጡ አቅፎ የያዛቸው ብርቅ የዱር እንስሳት ዓለም አቀፍና የአገር ውስጥ ጎብኚዎችን የሚስቡ መሆኑን በቱሪዝምና በክልሉ መገናኛ ብዙሃን የተዘጋጁ ጽሁፎች ያመለክታሉ።

በኢትዮጵያ ረዥሙ ተራራ ራስ ዳሸን፣ እንደ ዋልያ አይቤክስ፣ ጭላዳ ዝንጀሮ፣ ቀይ ቀበሮ፣ የምኒክ ድኩላ የመሳሰሉት ብርቆቹ የዱር እንስሳት የሚገኙት በዚህ ፓርክ ነው። በደባርቅ የሊማሊሞ ሎጅ ባለቤት አቶ ሽፈራው አስራት ከነዚህ አንዱ ናቸው። ከኮቪድ-19 ማገገም አሳይቶ የነበረው የቱሪዝም እንቅስቃሴ በጦርነቱ ወቅት ሙሉ ለሙሉ በመዳከሙ በሰራተኞቻቸውም ላይ ጉዳት ማድረሱን ያስረዳሉ። በኮቪድ ወቅት እንግዲህ ብዙ

የቱሪስት ፍሰት ቀንሶ ነበር። ደግሞ ትንሽ ኮቪዱም የተለመደ በመጣ ሰዓት ቱሪዝም ሊነቃቃ ሲል በአጋጣሚ የሀገር የማስከበር ዘመቻ ቀጠለና የቱሪዝም ፍሰቱ ኮምፕሊት ሊያቁመው ነበር። እና ቢያንስ ኮቪድ በፕላስ ይሄ በተጨማሪ የሀገር ማስከበር ዘመቻው ኦልሞስት ከሁለት ዓመት ተኩል በላይ ፈጀና እኛ ሎጅ ራን የምናደረግ ሊማ ሊሞሎጅ ነው የእኛ ቤት ፕላስ ደግሞ እዛ አካባቢ ያሉ የቱሪስት

በአስጎብኝነት፣ በከብት መጫኝነት፣ በምግብ አብሳይነት የሚጠቀሙ ማህበረሰቦች በሙሉ አፌክትድ ሆኑ እና ያ ደግሞ ኢቨን ሁማኒታሪያን እርዳታ ሁሉ እስከ ማግኘት የደረሱ ልጆች በአካባቢው ነበሩ።

ኛሎች ወደ ሀምሳ አምስት የሚሆኑ ሎካል ሰራተኞች ነው ቀጥረን ስናሰራ ነበር። ኮቪዱን እንቋቋም ያለን ብለን አስበን ለአንድ አመት ተኩል ወይም ለሁለት ኦልሞስት ወደ ሁለት አመት እነዚህ ሀምሳ አምስት ሰራተኞች ያለ ምንም ገቢ ደሞዝ ስንከፍል ነበር። ሌላው አንድ መቶ ስምንት አባላት ያሉት የአስጎብኚዎች ማህበር ሊቀመንበር አቶ ታደለ ሞላ በአስጎብኚዎች ላይ ከፍተኛ ጉዳት መድረሱን ገልጸው ሁኔታዎች እየተሻሻሉ መምጣታቸውን ይናገራሉ።

ሳይቱ በጣም ተጎድቷል። በሰዓቱ እንደዛ ሆኖ ግን በጣም ጊዜው ረዥም ስለነበረ ኦልሞስት ወደ አራት አመት ሆነ ስለሆነ አሁን በጣም እጅግ ፈታኝ ነው። ዘጠና አምስት በመቶ በላይ ማህበረሰቡ በዚህ ተሰማርተው የነበረው በጣም ያሳልፈው ጊዜ በጣም አካባቢው የጦር ቀጠና ሆኖ መቆየቱን የገለጹት የዞኑ ኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ከሰላም ስምምነቱ በኋላ የቱሪዝም እንቅስቃሴው የማንሰራራት ምልክት ማሳየቱን

ይናገራሉ። ነገር ግን በዚህ አመት ደግሞ የጦርነት ሁኔታም እንደሚታየው ነጻ ስለወጣና አሁን የተፈጠረውን የመንግስት እና የ

ፒኤልኤፍን ስምምነት ምክንያት በማድረግ አካባቢው እያገገመ የመጣበት ሁኔታ ነው ያለው። ቱሪስቶች ቁጥር አሁን ወደ ሶስት ሺህ እየደረሰ ነው ያለው እንግዲህ በዚህ አመት፣ እንግዲህ ያ ማለት በጣም አድጓል ማለት አይቻልም፣ ግን የማደግ ምልክት አለው። ሰላም በሚሆን ጊዜ ቱሪስቱ እየመጣ ነው ያለው። ከህብረተሰብም እንግዲህ ተስፋ የሚያደርገው ይህን በጎንደር የሚከበረውን የጥምቀት በዓል አስታከው ወደዚህ የሚመጡ ጎብኚዎችን ጨምሮ አካባቢው የመነቃቃት ምልክት እያሳየ መሆኑን የተናገሩት የሊማሊሞሎጂ ሆቴል ባለቤት አቶ ሽፈራው ተስፋቸው እያንሰራራ መሆኑን

السؤال. سؤال

እኛ ጋም አሁን ፈረንጆች አዲስ ዓመትና ክሪስማስ ምክንያት በማድረግ ሎጅ ላይ ያረፉ የተለያዩ ሰዎች አምባሳደሮች ነበሩ። ከተለያየ ሀገር የመጡ አዲስ አበባ የሚኖሩ አምባሳደሮች አልፈዋል። እኛ ቤትም ሌማ ሊሞሎች በተጨማሪም አሁንም ይህንን የጥምቀትን ባህል ምክንያት በማድረግ ጎንደር መቼም በጥምቀት ይታወቃል እና እሱን ምክንያት በማድረግ ጎንደር ላይ ሆቴሎች ቢዚ ናቸው። ሎካል ቱሪዝሙ ነው እንጂ በብዛት ቱሪስቱ አይደለም ቤቱን የሞላው። እኛ ጋም ብዙ የተለያዩ አበሾች አሁን እዚህ አገር

ውስጥ የሚኖሩ ኦር ደግሞ ቤተሰብ ሊጠይቁ የሚመጡ እንግዶች የጥምቀትን ሰሞን እኛ ጋር ፉሊ ቡክድ ናቸው። ስለዚህ ያለው እንቅስቃሴ ተስፋ የሚሰጥ ነው። ነገሩ አሁን የተጀመረው የሰላም ስምምነቱ በሰላም ካለቀ ቱሪዝሙ ከእንደገና የማነቃቃት ነገር ያሳያል የሚል ግምት አለኝ። እኔ ጥሩ ሁኔታ ነው ያለው።

ይህ ነው እንግዲህ እኛ ጋር የምናየው ነገር። አሁን በጦርነቱ ወቅት በፓርኩ ላይ የደረሰ ጉዳት ባይኖርም በአካባቢው በነበሩ የከባድ መሳሪያ ተኩሶች እንደ ዋልያ አይቤክስ የመሳሰሉ የዱር እንስሳት በጩኸቱ መረበሻቸውን ያነጋግርናቸው እንግዶች ነግረውናል። አካባቢው አሁን ፍጹም ሰላም የሰፈነበት መሆኑንም አረጋግጠው ለበዓል ወደ ጎንደር የሚመጡ ጎብኚዎች ወደ ፓርኩ በመምጣት ይጎበኙናል ብለው ተስፋ እንደሚያደርጉ ገልጸዋል።

ከዚሁ ከቱሪዝም ዜና ጋር በተያያዘ በኮቪድ-19 እና ለሁለት ዓመታት በሰሜን ኢትዮጵያ በተካሄደው ጦርነት ምክንያት የኢትዮጵያ ቱሪዝም ኢንዱስትሪ ሁለት ቢሊዮን ዶላር መክሰሩን የተቋሙ ባለስልጣናት አስታውቀዋል። በጥቅምት ወር የተካሄደውን የሰላም ስምምነት ተከትሎ ግን ቱሪዝሙ መነቃቃት የቱሪዝም ሚኒስቴር ጥረቶችን እያደረገ ሲሆን በዚህ ሳምንት የተከበረው የጥምቀት ክብረ በዓል በሺዎች የሚቆጠሩ ጎብኚዎችን መሳብ እንደቻለ ተመልክቷል።

ማያ ምስክር ከአዲስ አበባ የላከችውን ዘገባ ኤደን ገረማው ታቀርበዋለች።

በየዓመቱ በጥር 10 ና 11 ለሚከበረው የጥምቀት በዓል ቀሳውስቱ ዝማሬ የጀመሩት በጊዜ ነበር። የዘንድሮ ዓመታዊ ክብረ በዓል በሰሜኑ የሀገሪቱ ክፍል የነበረው ጦርነት ካበቃ በኋላ የተከበረው የመጀመሪያው የጎዳና በዓል ነው። በህዳር ወር ላይ በህወሀት ኃይሎች ና በፌዴራል መንግስቱ መካከል የተደረገው የሰላም ስምምነት ጎብኚዎች ደህንነት እንዲሰማቸው አድርጓል። ሮሄና በርገር ና ጓደኛዋ ፋጢማ አርኖስ ጃንሜዳ በተከበረው ክብረ በዓል ላይ ታደመው ነው ያገኘናቸው። ሁለቱ ጓደኛሞች ከፈረንሳይ ና ከጀርመን

ነው የመጡት። ሮሄዳ፣ በቅድሚያ እኔ ግማሽ ኢትዮጵያዊ ግማሽ ጀርመናዊ ነኝ። ከዚህ ቀደም እንደ አውሮፓን አቆጣጠር በ2020 እዚህ መጥቼ ነበር፣ ከሶስት ዓመት በፊት ማለት ነው። ባለፈው ዓመት ልመጣ አስቤ የነበረ ቢሆንም በግጭቱና በኮቪድ ምክንያት ቀርቻለሁ። ነገር ግን ቤተሰብና ጓደኞቼ እዚህ ስላሉ በጣም መምጣት ፈለግኩ። እና ደግሞ ናፈኩ። በጣም መምጣት ፈልጌ ነበር። ነገሮች እስኪስተካከሉ ነበር የምጠብቀው።

ጓደኛዋ ፋጢማም ወደ ኢትዮጵያ ስትመጣ የመጀመሪያዋ ነው።

ጋዜጦች ሳነብና ሰዎችን ሳነጋግር ሁሉም ሰው ተጠንቀቂ የመሳሰሉትን ነገሮች ነበር የሚለኝ። ነገር ግን እንደሚመስለኝ ሁሉም ቦታ ያው ነው። እኔ ደግሞ ሀገሪቱን መጎብኘት ፈልጌ ነበር፣ ለዛ ነው እዚህ ያለሁት። ይሄ ማለት ታዲያ በቱሪዝም ኢንዱስትሪ ውስጥ ለሚሰሩ ሰዎች የተሻለ ነገር እየመጣ ነው የሚለውን ተስፋ የፈነጠቀ ነው። ሄኖክ አበበ ባለፉት አስር ዓመታት የጥምቀት ክብረ በዓል ማዕከል በሆነችው በጎንደር ከተማ

በቱሪዝም ዘርፍ ውስጥ አገልግሎት ሲሰጥ ቆይቷል። ነገር ግን ባለፉት ሶስት አመታት ደግሞ የስራ ዕድል እየተመናመነ መምጣቱንም ይገልጻል። ከዛ በኋላ ደግሞ እንደዚሁ በተጨማሪ ጦርነቱ ጀመረ። ባስ አንፎርኔት ደግሞ የኛ እንግዶች ከዚህ ከዌስት ዩሮፕ የነበሩ እንግዶች ስለነበረ አንዳንዴ እንደ ኤምባሲዎቻቸውም ወደዛ እንዳሄዱ የሬድ ላይን እንደዚህ አይነት እንትኖች ስለነበሩ ማዕቀቦች

በጣም ጎድቶናል። በጣም ከባድ ነው የነበረው ወቅቱ። በዚህ ወቅት ታዲያ ሄኖክና ሌሎች አስጎብኚዎች ትኩረታቸውን ወደ ሀገር ውስጥ ጎብኚዎች መልሰዋል። ነገር ግን በአንድ ወቅት የትግራይ ኃይሎች ጎንደር ሲገቡ ሄኖክ ቱሪዝሙን አቁሞ ትግልን ተቀላቅሎ እንደነበረም ያስታውሳል። ወረራም ስለተፈጸመ ግን እዚያ አማራ ክልል እዚህ ጎንደር አካባቢ የወራሪው የትግራይ ኃይል እንደዚህም ሞክሮ ስለነበር

እዚህ በውጊያውም ተሳትፍ ያለው ወደ እዚህ ህልውና ዘመቻ ከታወጀበት ቀን ጀምሮ ወደ ግንባር ግ ዘምቼ እንግዲህ ወታደርም ሆኜ ነበር። ኢትዮጵያ የቱሪዝም ዘርፏ በመስተጓገሉ ምክንያት ከፍተኛ የሆነ የገንዘብ ኪሳራ እንዳጋጠማት ሚኒስቴር ዴኤታ አቶ ስለሺ ግርማ ይናገራሉ። ኮቪድ አስራ ዘጠኝና በጦርነቱ ምክንያት ከአንድ ቢሊዮን ከሁለት ቢሊዮን ዶላር በላይ

እንደ ሀገር ማግኘት የነበረብንን ሀብት ወይም የውጭ ምንዛሬ ሳናገኝ ቀርተናል ብዬ ነው ማምነው። በቱሪስት ቁጥርም ካየ ነው ከሁለት ከሶስት ሚሊዮን ቱሪስቶች በላይ ወደ ኢትዮጵያ መጥተው መጎብኘት የነበረባቸው መዝናናት የነበረባቸው ኢትዮጵያ ውስጥ መጥተው ጥናትና ምርምር ማድረግ

ኮንፈረንሶችን፣ ኤግዚቢሽኖችን መሳተፍ የነበረባቸው ዓለም አቀፍ ቱሪስቶች በተለያየ መንገድ ወደ ኢትዮጵያ ሳይመጡና ሳናስተናግድ ቆይተናል ማለት ነው።

የሰላም ስምምነቱ እየተፈጸመ ባለበት በአሁኑ ወቅት ሚኒስቴር መስሪያ ቤቱ የተጎዳውን ኢንዱስትሪ ለማነቃቃት እየሰራ ይገኛል። ይህ እንቅስቃሴ የቱሪዝም መዳረሻ ወደሆኑ የትግራይ ከተሞችና እንደ ላሊበላ ላሉ በአማራ ክልል ወደሚገኙ የቱሪዝም መስህቦች የሚደረጉ የአውሮፕላን በረራዎችንም በድጋሚ ማስጀመርን የጨመረ ነው። ባለስልጣናትም ከአፍሪካ ሀገራትና ከመካከለኛው ምስራቅ ሀገራት ተጨማሪ የቱሪዝም አማራጮችንና አቅርቦቶችን እየሻቱ ይገኛሉ።

ተከታይ የምናልፈው ደግሞ ከሁለት አስርት ዓመታት የአሜሪካ ቆይታ በኋላ ወደ ኢትዮጵያ የተመለሰችው የድምፃዊት ማሪቱ ለገሰ ዝግጅት ይሆናል። ከሁለት አስርት ዓመታት የአሜሪካ ቆይታ በኋላ በቅርቡ ወደ ኢትዮጵያ የተመለሰችው ድምፃዊት ማሪቱ ለገሰ ለመጀመሪያ ጊዜ በናፍቆት ከሚጠብቋት አድናቆቿ ጋር

አድናቂዎቿ ጋር የማይረሳ ቆይታ አድርጋለች። የወሎ ዩኒቨርሲቲ ከሰባት ዓመታት በፊት ያበረከተላትን የክብር ዶክትሬትም ለአርቲስቷ በአካል ሰጥቷታል። ባልደረባችን መስፍን አራጌ በስራዋና በሕይወቷ ዙሪያ ከአርቲስቷና ከስራ ባልደረባዋ ድምፃዊ ፀሐይ ካሳ ጋር ቆይታ አድርጓል።

ወላጆቿ ካወጡላት ስያሜ በላይ በአድናቂዎቿ ማንቆለጳጠሻ ነው የምትታወቀው። ድምፃዊት ማሬቱ ለገሰ ማሬዋ ይሏታል ወሎዬዎች። አንዳንድ የጥበቡ ጥበበኞች የአምባሰሏ ንግሥት ሲሉ የድምፃዊዋን ክብር ያነግሱታል። የለም ከአምባሰልም አልፋ የኢትዮጵያ ቅኝት መቤት ነች ሲሉ የሚፈርጇትም በርካቶች ናቸው። አምስት አስርት ዓመታትን እንደተሻገረ የሚነገርለት የድምፃዊዋ የሙያ ጉዞ ስኬትና ፈተና አስተናግዷል። በተለይም ትላለች

ድምፃዊት ማሪቱ ከሀገርና ከወገን ርቆ ከሁለት አስርት ዓመታት በላይ በውጭ አገር መኖር ከባህር የወጣ አሳ ያደርጋል። የአሜሪካ ድምፅ የአሜሪካ ቆይታና ሕይወቷን ጠይቋት ነበር። ሕይወት መቼም እንደማይቻል የለም። አዎ ሕይወት እንኳን ተበተሰብ ተልጆች የተነጥዬ ይህን ያህል አመት ይከብዳል። እኔ ባለዋራውም ሁሉም የሚያውቀው ነው። እኔ በጣም ከብዶኛል

በጣም ብዙ ችግር ተነባብሮብኛል። በበሽታዬም፣ በልጆች ማማት ብዙ ስቃይ ደርሶብኛል። ግን ደግሞ እርሜላ ሀገር ህዝብ፣ እርሜላ ኢትዮጵያ ህዝብ፣ እርሜላ ስራ ጓዶቼ፣ ትታመም አስታመም ሊሞትብኝ አስተዛዝነው በጣም መቼም ሰው በሰው ይረሳል እና ተመስገን ማሪዋ ብዙ

ሰዎች እንደሚሉት እሷ ብዙዎችን የምታስደስተውን ያህል በውስጧ ብዙ ሀዘን አለ እና ሀዘኗ ችላ ነው። ለብዙሀኑ የደስታ ምንጭ የሆነች ልሻል ስማምበታልች ነበር በጣም እውነት ነው። በእውነት ወንድሞቼ፣ ቤቶቼ፣ ልጆቼ ሲያልቁ ያን ሁላ የመጨረሻ እየተትሞትብኝ የግዳዋ በእውነት አለም አለም ነው የተንቀጠቀጠው አለም ህይወቴን ስቻለሁ

እንደው ልትሞት ነው ተብሎ ብዙ ደረጃ ደርሻለሁ። ግን ተመስገን እሱ ጌታ በዛ ያበቃ ጌታ ያን ሁሉ ችዬ ተቋቁሜ በዚህ ደረጃ ደርሻለሁ እንጂ በኔ በአሜሪካ ላይ እየደረሰ ሶስት ኦፕሬሽን ሆኛለሁ። ከዛ ሞት ይክረት እግሬ ሽባ ሆነ። አምስት ዓመት ሙሉ ያን ያህል ትኖር መቼም ይቺው ድምጣለች በሷው

ካሴት በነጣ የሰሩልኝ ሰዎች አሉ። ካሴቴንም ሰርቼ እነሱ አገዙኝ። ያው መቼም ሰው ስለሚወደኝ ስለሚያዘን፣ ስለሚያከብረኝ ያው በሰው እዚህ ደረጃ ጥርሻል። ከአመታት ጥረት በኋላ የናፈቃትንና የናፈቀችውን አገር እና ህዝቧን ለማየት መታደሏን በልዩ ቃላት ትገልጻቸዋለች። የፈጣሪዋን ድጋፍ በማስቀደም ምን ለሱ ምን ዋጋ ይከፈላል።

የሀገር ህዝብ በጣም አከበረኝ። ማንም አርጎት ማንም አግኝቶት የማያውቀውን ነው እኔ ያገኘሁት፣ እና አሁን እምባ ያናብሶልኛል። የኢትዮጵያ ህዝብ በጣም ነው የማመሰግነው። በእውነት እንዲህ ያለም ክብር ያገኘ የለም። እኔ በህይወቴ እግር እንዳጄን ይዤ ይህን ክብር ማገኘቴ በጣም ከፍተኛ ደስታ ነው የተሰማኝ። በጣም ከፍተኛ ነው።

ወጣቱ ይሄን ያህል ያቀኛል ወይ ነው ያልኩት። ወጣቱ እኔ እንግዲህ ይሄን ያህል እኔ ተርኩን ኳ የተፈጠሩ ልጆች አሁን እንዴት ነው የሚያከብሩ። ተማሪዎች ቤት የደረሰ አሁን እዚህ ቁጭ ብዬ እየቆረቆሩ እናያት እናያት ይሉኛል። በጣም ይሄ በገንዘብ የማይገዛ

አዲስ ሰው ፍቅር ሰጥቶኛል። የማሪቱ የድምፃዊነት ጉዞ ረጅም ዘመናትን ቢሻገርም ከሙዚቃ ቡድኖች ጋር መለማመድን የጀመረችው በ1960ዎቹ ማገባደጃ ከወይዘሮ ስህን የሙዚቃ ቡድን ጋር ነበር። እምብዛም ሰዓት ቆይ ከአካባቢው አልፋ ወደ አገር አቀፍ ደረጃ እውቅና ያሸጋገራትን የወሎ ላሊበላኪነት ቡድንን ተቀላቀለች። በ1970ዎቹ መጀመሪያ የወሎ ወይዘሮ ስህን ትምህርት ጋራ እነሱ ጋራ መጀመሪያ

እኔም እዚሁ ነው ያለሁት። እነሱ መጀመሪያ እኛን ያዙ። ከዛ በኋላ ተየቀበለው ተትምህርት ቤቱ እየተሰባሰብ እሳቸው አሰባሰቡን። ያው እያደግን እያደግን መጣመች። ከመንግስቱም እንዲሁ አይዟቸው ሲሉን ምን ሲሉን ከፍተኛ ደረጃ ደረስ

መታወቅ መጣ። ማሬዋ ዜማን ሰምቶ በራስ ቅላጼና ቀለም ከማስዋብ ያለፈ ሳይንሳዊ የሙዚቃ እውቀት ከዘመናዊም ሆነ ከመንፈሳዊ ተቋማት አልቀሰመችም። ተፈጥሮ ግን ከኔ ጋር በመሆኗ ኢትዮጵያዊ ቅኝትን ከነ ሙሉ ክብሩና ማዕረጉ አሳምሮ ለመከወን ችያለው ትላለች። አራቱን ቅኝቶችን ብጫዋት አብሬ ብዬ በድምጤ የሚያቸገረኝ ነገር የለ።

ምንም የሚቸግረኝ ነገር፣ አምባሰል እኮ ሁሉ ይጫወተዋል። አምባሰልን ሁሉም እንደሚዘፋ ጋር

እኔ ትንሽ የረዘም ሳምላርከው እንጂ፣ በዚህ ፕሮግራም ላይ ከያኒዋ የሙዚቃ ኮንሰርት በተለያዩ አካባቢዎች ለማቅረብ ከገባች ውል ጋር ተያይዞ ድምጿን ማሰማት ባንችልም የጥበብ ንግስትነቷን ያገዘፉ የተለያዩ ስራዎችን ከተማ መኮንን፣ ባህሩ ቀኝ፣ ሀብተ ሚካኤል ደምሴ፣ ይርጋ ዱባለ፣ ራሄል ዮሐንስና ከሌሎች ጎምቶ የሙያ አጋሮቿ ጋር በህብረት እንዲሁም በተናጠል የራሷን ስራዎች አበርክታለች። ብዙዎች ከሚደነቁበት ብቃቶቿ

አንዱ በየትኛውም የድምፅ እርከን ድምጿን ያለምንም መጨናነቅ የማውጣትና የማውረድ ብቃቷ ይጠቀሳል። በወጣ ድምፅ የተዋበ ቅላጼ፣ በወረደ ድምፅ አስገምጋሚ ድምፅ የማሪቱ መገለጫዎች ናቸው ይላታል። በርካታ ዜማና ግጥም ያበረከተላት ዳምጤ መኮንን ባቢ፣ እንደው ትንሽ ፊያቶ ላቅ ያለ ነው

የማሪፍ አንዴ ቀን ተዘጋሚ ጉፋ ነው። አይዘገውም። ወሎ ዩኒቨርሲቲ ከአመታት በፊት ድምፃዊዋ በኢትዮጵያ የሙዚቃ ኢንዱስትሪ ላበረከተችው አስተዋጽኦ በሌለችበት የክብር ዶክትሬት ድግሪ አጎናጽፏት ነበር። ከቀናት በፊት ደግሞ ክብሯን ከሚመጥን መስተንግዶ ጋር የሰጣትን ክብር በአካል አስረክቧል።

በእለቱ በወሎ ዩኒቨርሲቲ እንደ አዲስ የተደራጀው የወሎ ላሊበላ ኪነት ቡድን ቀደምት የቡድኑን ስራዎች በማስታወስ መርሃ ግብሩን አድመቆታል። ወሎ ዩኒቨርሲቲ በጣም ነው የማመሰግነው። በጣም ክብር ሰጥቶኛል። በሌለሁበት ይህን ክብር ሰጥቶኝ ነበር። አሁን ደግሞ ህዝብ ባለበት አለም በሚያየው ነገር በክብር ሰጥቶኛል ይህን ክብር

በጣም ነው የማመሰግነው። ብድግ ብዬ ኮምበልሻ፣ በጣም በእውነት በጣም ነው ደስ ያለኝ። እኔ ኮምበልሻ እንደዚህ እኔ እኮ የድሮ ሰው አይደለም እኮ የተቀበለኝ ወጣቱ፣ ወጣቱ ይሄን ያህል እንደዚህ ለእኔ ምን አውቆኝ ነው ማለት፣ በጣም ነው የገረመኝ። ወጣቱ አክብሮኛል። ኮምበልሻ ደግሞ ትልቅ ክብር ሰጥቶኛል። አመሰግናለሁ።

ከዚህ ወዲያ ምን ያስፈልጋል? ገንዘብ እኮ ቁም ነገር የለውም። ይሄን ነበር የፈለኩት እኔ በእውነት እምባ ያናብሶልኛል የወሎ ሕዝብ። የሙያ ባልደረባዋ ፀሐይ ካሳ ከአሜሪካ አብራት በመምጣት ደስታዋን ተጋርታለች። ፀሐይ እንደምትለው የማሪቱ መሸለም በትንሹ ወሎ በብዙ ደግሞ የኢትዮጵያ ባህል ሽልማት ነው። ማሪዋን ያህል ትልቅ አርቲስት የምናያት ለእኛ እሷን በማየት ነው ያደግነው

ከምንም ነገር በላይ የሚል ማሬዋ ድምጿ በቃ በዛን ሰዓት የድምፅን ከፍታና ዝቅታ ማወቅ በማንችልበት እድሜ የማሬዋ ግን ድምፅ ምን እንደሆነ ልታሳየን የቻለች ማለት አድገ ነው። አለ አይደል፣ አንድ ነገር ስትጀምር የድምፅን ነገር የምትወስነው ነው ይሄ ወይ ከሊ ድምጻዊ ነው የምትል ስትበስል ነው። ግን እኛ ጥጉን አይተን ያደግ ነው ከመጀመሪያው ጀምረን እና ማሪዬ እና ማሬዋ ለሁላችንም

እናት ነች። የሙያ እናታችን ነች። በሌላውም ባህሪዋ ማሪዋ በተለያየ ነገር

አሁን በባህል ልብስ አካባቢ እሷ ላይ ያየ ነው ያደግ ነው። የኮምቦልቻ ከተማ አስተዳደር ወደ አውሮፕላን ማረፊያ የሚወስደውን ዘመናዊ መንገድ በማሪቱ ስም ሰይሞታል። ወሎ ዩኒቨርሲቲ በፈጠራ ያጎለበተውን የተሻሻለ ሽምብራ ዝርያ በስሟ ጠርቶታል። በቅርቡ ደሴ ከተማ ይገነባል ተብሎ ከሚጠበቀው ወሎ ባህል ማዕከልማ አንዱ ክፍል በስሟ እንደሚጠራ ይፋ ተደርጓል። በተውኔት በውዝዋዜና በድምፃዊነት ከማሪዋ ጋር ረጅም ዓመታትን የተጓዘችው ፀሐይ ካሳ ስለ ማሪቱ የተደረ

ያደረገውን ሁሉ ከብሮ ላስከበረ ባለውለታ የተሰጠ ያደራ ስንቅ ነው ነበር ያለችው። በሚገርም ደረጃ እኔ ከምገምተው በላይ ነው ያደረጉት ነገር እና

ለማሬዋ ይገባታል። በተለይ ተወዳጁ የወሎ ላሊበላ ኪነት ቡድን የፖለቲካ ስርዓት ሰለባ ሆኗል ብላ ታምናለች። ከያኔዋ ቡድኑን አንቱ ካስባሉ የጥበብ ሰዎች ሰብሳቢ አጥተው በወደቁበት የቀሩ በርካቶች መሆናቸውን በማስታወስ እናም የማሪቱ ሽልማት የወሎ ላሊበላ ኪነት ቡድን ትንሣኤ ማብሰሪያ ጭምር እንደ ድምፃዊት ፀሐይ ካሳ ማሬዋ ተሸልማለች። ማሬዋ ለች የወሎ ላሊበላ ኪነት ነው የተሸለመው። ያንን ነው ማየበዛ

በጣም የደከመ ብዙ መስዋዕት ያደረገ አኪነት ጓድ ነው። ፖለቲካ መጥፎ ነው። እኔ እንደሚመስለኝ የፖለቲካ ነገር ነው እንግዲህ፣ በደርግ ጊዜ ስለሰራን የደርግ ዘፋኞች ናቸው በመባል ነው እንግዲህ፣ በሚቀጥለው ስርዓት ኢህአዴግ በመጣ ጊዜ ያንን የመሰለ ቡድን ሜዳ ላይ ነው የተጠቃለው። እኔ እግዚአብሔር ይመስገን እኔ በሁን በኖሪን አደለም። ሌሎቹ ግን ስንቶቹ ናቸው ተበትነው የቀሩት።

የተከበራቸው አድማጮች፣ ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ብርሃን ኃይሉ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች ተመልሰን እንገናኛለን። ለዛሬው ሰላም እደሩ። መልካም ምሽት።